ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጥር 2 2013 ዓ ምት ዝግጅታችን ጀመረ። ሀገራችን ውስጥ በተፈጠሩ ሁኔታዎች የተነሳ ያው ከፍ ማለት ዝቅ ማለት የምንጠብቃቸው ነገሮች ኤክስፔክቴሽኖች አንዴ ከፍ አንዴ ዝቅ እያሉ ይሄዳሉ። ግን ምርጫ በራሱ በተፈጥሮ ደግሞ በጣም ብዙ ኤክስፔክቴሽኖችን እንደገና ይሄ ጉጉት ኤክሳይትመንት እንደዚህ የሚጨምር ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ዳይሬክተር ወይዘሪት ሶሊያና ሽመልስ ናቸው። የአዲሱን ሀገራዊ ምርጫ ሰሌዳና የምርጫውን እንቅስቃሴ በተመለከተ የሰጡን ማብራሪያ ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታ አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፈው ረቡዕ በዩናይትድ ስቴትስ ምክር ቤት ከተፈጸመው የሁከተኞች ምግባር ጋር ተያይዘው ከአዋኪዎቹ ጋር በመሆን ራሱን በቪዲዮ ቀርጾ በቀጥታ በፌስቡክ ሲያሰራጭ የነበረ የአንድ ክፍለ ግዛት ምክር ቤት አባል ስራውን መልቀቁን አስታወቀ። በውድመትና አመጻው የተሳተፉ ተጨማሪ ሌሎች ግለሰቦችም መታሰራቸው ይፋ ተደርገዋል። በዌስት ቨርጂኒያ ክፍለ ግዛት የምክር ቤት አባል የሆነው ዴሪክ ኢቫንስ ለግዛቲቱ ሀገረ ገዢ ጂም ጀስቲን በላከው ባለ አንድ አረፍተ ነገር ደብዳቤ ነው በፈቃዱ ራሱን ከምክር ቤቱ ማሰናበቱን ይፋ ያደረገው ግለሰቡ ባሳየው ምግባረ ብልሹ ድርጊትና በተከለከለ የምክር ቤቱ አካባቢ ያለ ፈቃድ መግባት በሚሉ ወንጀሎች ክስ ቀርቦበታል። ጥፋተኛ ሆኖ ከተገኘም በፌዴራል እስር ቤት እስከ አንድ ዓመት ተኩል የሚደርስ ጊዜ ቅጣት ይጠብቀዋል። ኢቫንስ በፌስቡክ አማካኝነት ባሰራጨው ቪዲዮ የሆነ ሰዓት ላይ ገብተናል፣ ውስጥነን ገብተናል በቃ ሲል ይደመጣል። ኋላ ላይ በተሰረዘ ሌላ ቪዲዮ ደግሞ አመፀኞቹ የምክር ቤቱን ሕንፃ መግቢያዎች በኃይል ደርምሰው እንደሚገቡ ሲያስጠነቅቅ ያሳያል። በኋላም ከአንዳንድ የመገናኛ ብዙሃን ሪፖርት እንደተመለከተው ይቅርታ ለመጠየቅ መፈለጉን ተናግሯል። በሌላ ተያያዥ ዜናም በውንብድና ድራጎቱ የተሳተፉ በርካቶች እየታደኑ በቁጥጥር ስር በመዋል ላይ መሆናቸው ተዘግቧል። ከምክር ቤቱ አፈጉባኤ ናንሲ ፔሎሲ ጽሕፈት ቤት በመግባት ወንበራቸው ላይ ተቀምጦ እግሩን አንፈራጦ ጠረጴዛቸው ላይ አድርጎ በቪዲዮ የሚታየው የአርካንሳ ክፍለ ግዛቷ ሊትል ሮክ ነዋሪ የሆነው የ60 ዓመቱ ሪቻርድ ባርኔት ባለፈው አርብ በቁጥጥር ስር መዋሉና ለዋሽንግተን ዲሲ የህግ አስከባሪ ባለስልጣናት ተላልፎ ሊሰጥ በመጠባበቅ ላይ መሆኑም ተዘግበዋል። ከፊል እርቃኑን ሆኖ ፀጉራማ ባርኔጣና ቀንድ አናቱ ላይ አድርጎ ፊቱን ቀለም ተቀብቶ በተለያዩ የቪዲዮ ምስሎች ላይ ይታይ የነበረ ጄኮብ አንቶኒ ቻንስሊ የተባለ ሌላ ግለሰብ ደግሞ በትናንትናው ዕለት በቁጥጥር ስር መዋሉና በርካታ ክሶች የሚጠብቁት መሆኑንም የዩናይትድ ስቴትሷን ምክትል አቃቢ ህግ ኤስተር ዊኒን ዋቢ ያደረገው የአሶሲኤትድ ፕሬስ ዘገባ አመልክቷል። በሌላ ተያያዥ ዜና ባሳለፍነው ሳምንት አጋማሽ በዩናይት ስቴትስ ምክር ቤት ውስጥ በሁከተኞች ከተፈጸመው ከዚህ ስርዓት አልበኝነት የታየበት ወንጀል ጋር በተያያዘ ፕሬዚዳንት ትራምፕን በውከቱ አነሳሽነት ተጠያቂ ለማድረግ የተያዘው ጥረት የብዙዎችን ድጋፍ ማግኘቱን እና እስከ ነገ ሰኞ ድረስም ትራምፕ ከስልጣን እንዲወገዱ የሚጠይቅ ክስ ሊቀርብባቸው እንደሚችል ዲሞክራት የምክር ቤት አባላት ትናንት አስታወቁ። ከክሱ አርቃቂዎች አንዱ የሆኑት የካሊፎርኒያ ክፍለ ግዛቱ የዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባል ቴድሉ ትላንት ከሰዓት በኋላ በትዊተር አማካኝነት ባስተላለፉት መልእክት እስካሁን 180 የምክር ቤት አባላት ክሱም መደገፋቸውን አመልክተዋል። በዚህ አሃዝ ውስጥ ታዲያ ከፕሬዚዳንቱ ፓርቲ ሪፐብሊካን የምክር ቤት አባላት አንድም ሰው የለም። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ እና አጋሮቻቸው የስራ ዘመናቸው ሊያበቃ አስር ቀናት ብቻ የቀራቸው ፕሬዚዳንት ከዚያ በፊት በሕግ ተወግደው ለማየት ከፍተኛ ጉጉት አላቸው። ይሁን እንጂ ይህ ሀሳብ ሪፐብሊካኖች አብላጫ መቀመጫ ባላቸው የእንደራሴዎች ምክር ቤት ይሁንታ ማግኘቱን ያጠራጥራል። የሕሊና ሚዛን የጎደላቸው ፕሬዝዳንት ሁኔታ ከዚህ በላይ አደገኛ ሊሆን አይችልም ያሉት ፔሎሲ በሀገራችንና በዲሞክራሲያዊ ስርዓታችን ላይ ከሚያደርሱት ከዚህ ሚዛን የጎደለው ድርጊታቸው የአሜሪካን ሕዝብ ለመታደግ ማድረግ ያለብንን ሁሉ ልናደርግ ይገባል ብለዋል። የዩናይትድ ስቴትስ ምክር ቤት ፕሬዝዳንት ትራምፕ ለሁለተኛ ጊዜ ከስልጣን እንዲወገዱ የሚለውን ክስ ካጸደቀ ትዕዛዙ ተፈጻሚ እንዲሆን ከዚህ ቀደም ምክር ቤቱ የስልጣን ብልግና ፈጽመዋል በሚል ከስልጣን እንዲወገዱ ያቀረበውን ክስ ያነሳውና ነፃ ያደረጋቸው የዩናይትድ ስቴትስ እንደራሴዎች ምክር ቤት ማየት ይኖርበታል። በሪፐብሊካን የሚመራው የእንደራሴዎች ምክር ቤት በአውሮፓውያኑ የቀን አቆጣጠር እስከ ጥር 19 2021 የተመራጩው ፕሬዚዳንት ባይደን በዓለ ሲመት ከመፈጸሙ አንድ ቀን በፊት ድረስ እረፍት ላይ ነው። በዚህ ወር መገባደጃ ላይም የእንደራሴዎች ምክር ቤት ቁጥጥር ከዲሞክራቶች እጅ ይገባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርቡ የዳግም ምርጫ ባካሄደው የጆርጂያ ክፍለ ግዛት የምርጫ ባለስልጣናት ከአትላንታ ከተማና አካባቢው አስቀድመው የተላኩ የመራጮችን ድምፅ ያዘሉ ኤንቨሎፖች ላይ የተቀመጡ ፊርማዎችን በማጣራት ላይ በነበሩበት ወቅት የተጭበረበረውን አግኙ ሲሉ ፕሬዚዳንት ትራምፕ በአንድ የምርመራ ኃላፊ ላይ ጫና ሲያደርጉ እንደነበር ተዘገበ። ይህ የምርመራ ስራ ብሔራዊ ጀግና ያደርገሃል ሲሉም ተሰምተዋል። ይህ አዲስ የተሰማው የፕሬዚዳንቱ ድርጊት የትላንት ቅዳሜ ሳምንት የምርጫ ጉዳዮች የሚመለከታቸውን አንድ የግዛቲቱን ከፍተኛ ባለስልጣን ተመራጩን ፕሬዚዳንት ባይደንን አሸናፊ ያደረገውን በግዛቲቱ ያገኙትን ውጤት ማስቀልበስ የሚችል ድምፅ አፈላልጉ ሲሉ ከተደመጡበትና ሾልኮ ከወጣው የስልክ ምልልስ እጅ የቀደመ መሆኑን ተነግረዋል። ይሁን እንጂ ይህ ዜና የተሰማውና ዋሽንግተን ፖስት ጋዜጣ ለመጀመሪያ ጊዜ ልንባብ ያበቃው በትላንትና ዕለት ነው። በመጨረሻም ኮቪድ-19 የኮቪድ-19ን መከላከያ ክትባት መውሰድ የሥነ ምግባር ጉዳይ ነው ሲሉ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተናገሩ። የሥነ ምግባር ጥያቄ የሚያደርገው አሉ አቡነ ፍራንሲስ፣ የሥነ ምግባር ጥያቄ የሚያደርገው ክትባቱን ያለመውሰድ አንድም በጤናና በሕይወት ሁለትም በሌሎች ሰዎች ሕይወት ከመቆመር የሚቆጠር በመሆኑ ነው ብለዋል። ካናሌ አምስት ከተባለ አንድ የጣሊያን ቴሌቪዥን ጋር ባደረጉት ቃለ ምልልስ ይህን ያሉት አቡነ ፍራንሲስ በዚህ ሳምንት የክትባት ዘመቻዋን በምትጀምረው የቫቲካን ከተማ ራሳቸውም ለመከተብ ቀጠሮ መያዛቸውን ተናግረዋል። በሌላ የኮቪድ-19 ዜና ከዚህ ቀደም ከታወቀው የኮሮና ቫይረስ የተለየ ዝርያ ከብራዚል ወደ ጃፓን በመጣ ተጓዥ ላይ ማግኘቱን የጃፓን ብሔራዊ የተላላፊ በሽታዎች ጥናት ተቋም አስታወቀ። የተቋሙ ኃላፊ ታካጂ ዋኪታ በዛሬ ዕለት በሰጡት መግለጫ አዲሱ የቫይረስ ዝርያ ቀደም ሲል በብሪታንያና በደቡብ አፍሪካ ከተገኘው ሁለተኛው የኮሮና ቫይረስ ዝርያም የተለየ መሆኑን አስረድተዋል። ሆኖም ሦስቱም የቫይረሱ አይነቶች ራሳቸውን የለወጡ የአንድ የኮሮና ቫይረስ ዝርያዎች መሆናቸውን አክለው ገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም ምሽት ታዳምጡት በ22 በ25ና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ጥር 2213 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወዲያዝ ነው። ቀዳሚ ውይይት እንለፍ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውንና ስድስተኛውን አገራዊ የምርጫ የጊዜ ሰሌዳ ይፋ አድርጓል። በዚህ መሰረት ግንቦት 28 2013 ዓ ም ድምፅ የመስጫ ቀን እንዲሆን ወስኗል። ይህንን አዲሱን ሰሌዳና አጠቃላይ የምርጫውን ሂደት በተመለከተ ማብራሪያ እንዲሰጡን የኮሚዩኒኬሽን ጉዳዮች ዳይሬክተር ወይዘሪት ሶላያና ሽመልስ ጋር ቆይታ አድርገናል ወደ ውይይቱ ወይዘሪት ሶሊያና ሽመልስ ለቃለ ምልልስ ፈቃደኛ ስለሆንሽ እናመሰግናለን። እንግዲህ ወጣት ስለሆንሽ ሁልጊዜም አንቺ ነው የምንለው። በርግጥ ያለሽበት ኃላፊነት ከፍ ያለ ነው፣ ግን ከወጣትነትሽ አንጻር አንቺ እያልን እንቀጥላለን። ፈቃድ አግኝተናል እሱም ከዚህ ቀደምም በነበረን ውይይት የኢትዮጵያን መጪውን ምርጫ በተመለከተ የተለያዩ መረጃዎችን በፌስቡክ ገጻችሁ ላይ ታወጣላችሁ። ነገር ግን ለሬዲዮ አድማጮቻችን እነዚያን የወጡትን መረጃዎች ምርጫ ውስጥ እንደ በምን ሁኔታ ላይ ነው ያለው የሚለውን ለአድማጮቻችን ለማብራራት ፈቃደኛ ስለሆንሽ በአድማጮቻችን ስም አመሰግናለሁ። አመሰግናለሁ። እዚህ ሆነ እኔም እድሉ ስለተሰጠኝ ወደ ጥያቄ ስገባ የኢትዮጵያ ምርጫ አሁን ይከናወናል ተብሎ የነበረው ምርጫ ከዚህ ቀደም በተደጋጋሚ በተለያዩ ምክንያቶች በዝርዝር ተጠቅሰዋል፣ ሲዘዋወር ቆይቷል እና ይሄ ምርጫ በአብዛኛው ኢትዮጵያውያን ዘንድ በዓለምም ማህበረሰብ ዘንድ በጣም በጉጉት ሲጠበቅ የነበረ ምርጫ ነው። በኮሮና ቫይረስ ምክንያት የተራዘመ ሁኔታ እንዳለ ሆኖ አሁን ግን የመጨረሻውን የጊዜ ሰሌዳ ቦርዱ ማውጣቱን ይፋ አድርጓል። ይህ ምርጫ ቀድሞ እንደተጠበቀው በጉጉት እንደታየው አሁንም ያ ሁኔታ አለ የሚል ሀሳብ አለች አለኛው በእርግጥ ለምሳሌ አዲሱ ቦርድ ስራ ከጀመረ እንግዲህ ሁለት ዓመት አካባቢ ሊሆነው ነው። የዛሬ ሁለት ዓመት የነበረው የሀገራችን ውስጥ ያሉ የተለያዩ ሁኔታዎች ነው። አሁን ያለው የፖለቲካ አካባቢው ምን መለየቱ ምንም ጥያቄ የለውም። በተለያዩ ሀገራችን ውስጥ በተፈጠሩ ሁኔታዎች የተነሳ ያው ከፍ ማለት ዝቅ ማለት የምንጠብቃቸው ነገሮች ኤክስፔክቴሽኖች፣ አንዴ ከፍ አንዴ ዝቅ እያሉ ይሄዳሉ። ግን ምርጫ በራሱ በተፈጥሮ ደግሞ በጣም ብዙ ኤክስፔክቴሽኖችን እንደገና ይሄ ጉጉት ኤክሳይትመንት እንደዚህ የሚጨምር ሂደት ነው። ምንም እንኳን በጣም ቀዝቃዛ ነው ብለን እንኳን በምንገምትባቸው ጊዜያት ሁላ ከዚህ በፊት በነበሩት ሁላ ምርጫ ሲኖር ውድድር ስለሆነ ውስጡም በሀሳብን ማቅረብ መወዳ ሚያደር አንደኛው ይበልጣል ሌላኛው ይበልጣል ድጋፍ ማሰባሰብ አይነት ነገር በተፈጥሮ ስላለው እሱ በራሱ የሚያመጣቸው የተለያዩ ውክቶች ኤክሳይትመንቶች አሉ። አሁን ለምሳሌ በአንዳንድ ወቅቶች የምናየው ዝቅ ማለት አጠቃላይ ሀገሪታ ውስጥ ከሚፈጠሩ ጉዳዮች ጋር የሚታዩ ስጋቶች መምጣት፣ መጨመር፣ ከዚ የነሱ መልሶ መቀነስ፣ በአጠቃላይ የሀገራችን ውስጥ ያለው ሁኔታ ነፀብራቅ መሆኑ ምንም ጥያቄ የለው። ምርጫውን ላይ ይንጸባረቅ ይችላል ግን ከዛ ባለፈ ምርጫ በራሱ የሚያመጣቸው ትልቅ ኤክሳይትመንቶች አሉ እና እነሱ ኤክሳይትመንቶች አሁንም በዚህኛው ምርጫ ይኖራሉ ብለን ነው የምንጠብቀው። ተለያዩ ዘገባዎችን ወይም ደግሞ በአገር ውስጥ እየተከናወኑ እየተካሄዱ ያሉ ነገሮችን መነሻ በማድረግ ነው ይህንን ጥያቄ ቀደም ብዬ ያነሳሁት። እና በእርግጥ በኮረናው ጊዜ በተራዘመ ወቅት የነበረው የሰዎች ሀሳብ የተከፈለ ቢሆንም፣ ግን በአብዛኛው የመቀበል ነገር ታይቶ ነበረ። ከዛ በኋላ ግን ለምሳሌ የፖለቲካ ፓርቲ አመራሮች ፖለቲካ ውስጥ በጣም በግንባር ይሰለፉ የነበሩ ጉልህ ሰዎች መታሰር፣ የጸጥታው ሁኔታ፣ ከዚያም ደግሞ ከፍ ሲል በትግራይ ክልል በሰሜኑ የኢትዮጵያ ክፍል የተፈጠረው ሁኔታ ምርጫውን ተጓጊ ያደርጓቸው ከነበሩ ምክንያቶች የቀነሱት ናቸው። እና እነዚህ ሁኔታዎች ቦርዱ እንዴት ነው የተመለከታቸው? እነዚህ ሁኔታዎች ባሉበት የመጨረሻውን የምርጫ ሰሌዳ ሲያወጣ የተመለከተበት ያየበት የገመገመበት አካሄዳለ ሁልጊዜም ያው የተለያዩ አገር ውስጥ ያሉ ሁኔታዎችን በመገምገም ነው ምርጫ የሚከናወረው። ምክንያቱም ያው አየር ላይ የሚደረግ ነገር አይደለም፣ አገር ውስጥ የሚፈጸም ነው፣ ዜጎች የሚሳተፉበት ነው። በጣም ብዙ ሰው ደግሞ ሞቢላይዝ ያደርጋል ወይም ደግሞ እንቀሳቀሳል ተብሎ የሚጠበቅ ነገር ነው ምርጫ። በራሱኛ እንኳን ስንገምት ወደ ሀምሳ ሚሊዮን አካባቢ ምራጭ ደስ ይኖረናል ብለን ነው የምናስበው። ስለዚህ ምንም ጥያቄ የለውም። ያንን ከግምት ውስጥ በማስገባት የተለያዩ ዳሰሳዎችን እናደርጋለን እንደ ቦርድ። እነዚህን ዳሰሳዎች የምናደርግበት ወቅት ግን ዳሰሳውን የምናደርገው ይሄኛው ጉዳይ ስላለ ምርጫው መካሄድ የለበትም ወይ፣ ይሄኛው ጉዳይ ስላለ ምርጫው መካሄድ አለበት በሚል እነዚህ በጣም ባይነሪ በሆነ መልኩ ሳይሆን አሁን ባለው ሁኔታ ውስጥ እነዚህ እነዚህ ጉዳዮች አሉ፣ እየተከናወኑ ናቸው። ተጠቀሻቸው ውስጥ በጣም ብዙ ጉዳዮች አሉ። ከዛም በተጨማሪ ብናነሳ ማለት ሀገሪቷ ውስጥ ያለው ሁኔታ ብናነሳ ኢኮኖሚ፣ ማህበራዊ፣ ፖለቲካ በጣም ብዙ ጉዳዮችን ማንሳት እንችላለን። ያልተመቻቹ የሚባሉና አገር ውስጥ ያሉ ማንኛውም ዜጋ ሀገሪቷ ያለችበት ሁኔታ ብሎ ሊያነሳቸው ይችላቸው። ስለዚህ ግን እንደ ቦርድኛ ሁልጊዜ ስናይ አሰስመንቱን ስንሰራ እንዳስሳለን ከዳሰ ከዛው ተነስተን ግን የምንደርሰው ምንድን ነው? በዚህ ሁኔታ ውስጥ የቦርዱን ኃላፊነት እንዴት ነው መወጣት የምንችለው? ምክንያቱም በሕግ የተሰጠው ኃላፊነት አለ። ምርጫ ማስፈጸም ዋና ኃላፊነት ነው። ፖለቲካ ፓርቲዎች መቆጣጠር፣ ድጋፍ ማድረግ ሌላኛው ኃላፊነት ነው። ግን እነዚህን ኃላፊነቶች እንዴት ልንወጣቸው እንችላለን? በተለይ ደግሞ ምርጫም ደግሞ ቦርዱ የሚመለከት ነው። ከምርጫ ውጭ የሆኑ ሌሎች አማራጮች ካሉ ያው የኢትዮጵያ ብሔራዊ የምርጫ ቦርድ የሚመለከቱ አይደሉም። በተለያዩ በተለያየ ሁኔታ የሚያነሷቸው ሌሎች መፍትሄዎች አሉ። ውይይት፣ ንግግር እነዚህ እነዚህ የመሳሰሉት ነው። እነሱ ያው ከቦርዱ ከተቀመጠለት ማንዴት ውጭ ያሉ ሌሎች ምክክሮች ናቸው። ግን እኛ ልክ እንደ ቦርድ ስናስብ ሁል ጊዜ የምናስሩ የምናስበው ይሄንን ሁላ ዳሰን በዚህ ሁኔታ ውስጥ እንዴት ብናደርግ ነው እኛም እያስተካከልን፣ እኛም አጅስት እያደረግን፣ ሌሎች የሚመለከታቸው አካላት መንግስትም፣ ፓርቲዎች፣ ማህበረሰቡ እንደዚሁ አጅስት እያደርገን ነው ይህንን ምርጫ ከናውነን ከዚህ በፊት ካደረግናቸው ምርጫዎች የተሻለ ማድረግ የምንችለው የሚለው ላይ ነው የምንሰራው። አሰስመንታችን ብዙ ጊዜ የሚያተኩረው እዛ ላይ ነው። ያሉብን ችግሮች ሲመጡ እነዚህ ችግሮች በአንድ ሆነ በሌላ መንገድ ቦርዱን ይነቁታል። ቦርዱን ባይነቁት የምርጫ ሂደት እንዲነቁ ይችላሉ። ስለዚህ ምርጫ ሂደቱ የሚነቁ ከሆነ በእኛ በኩል ምን አይነት ዝግጅቶች ነው ማድረግ ያለብን? እንደ ማንኛውም ምርጫ አይደለም ይሄ ምርጫ የሚሆነው። ስለዚህ ከሌሎች ምርጫዎች በተለየ ዝግጅት ይፈልጋል ማለት ነው። ስለዚህ በእኛ ላይ የዝግጅት ጫና ያመጣል። እንደ ምርጫ እንደሚያስፈጽም ተቋም ታማኝነትን ለመጨመር የሚያስፈልገን ነገር ከሌላ ጊዜ በተለየ በጣም ከፍተኛ እንደሆነ እንረዳለን። የቴክኒካል ዝግጅታችን ራሱ የቦርዱ ቴክኒካል ዝግጅት ራሱ ችግሮች በመጡ ቁጥር በጣም ከፍ እያለ መምጣት አለበት። ለምሳሌ የጸጥታ ችግር ሀገሪቷ ውስጥ ካለ የጸጥታ ዝግጅት ቦርዱ ማድረግ ያስፈልገዋል፣ እቅድ ማውጣት አለበት። እንደዚህ እንደዚህ እያለ የእኛን የቴክኒካ አቅምም ራሱ እየጨመረ መሄድ ይኖር ብናል። በዛው መጠንም ደግሞ ሌሎች የሚመለከታቸው አካላትም ጫን በምርጫ ሳይንስ ወይም በምርጫ መልኩ እንዴት ዝግጅት ማድረግ እንዳለባቸው ድጋፍን መስጠት አለብን፣ አቅጣጫ መስጠት አለብን፣ ግብአታችን መስጠት አለብን። እሱን እያደረግን እንደምንሄደው። ስለዚህ በአጠቃላይ ሁን ያነሳሻቸው ጉዳዮች አሰስመንቶች ውስጥ እንዴት አድርገን በእነዚህ ሂደቶች ውስጥ ምርጫ ስናስፈጽም ማለት ስናስፈጽም እኛ ምንድን ነው መቀየር ያለብን ማሻሻል ያለብን ማስተካከል ያለብን መጨመር ያለብን የሚባለው ነገር ምንድነው? ሌሎች አካላት ስ ማድረግ ያለባቸው ምንድን ነው እያለ እሱን አሰስ እያደረግ ነው የምንሄደው። ያው አየር ላይ አይደለም ያለ ነው እናውቀዋለን። ሀገሪቱ ውስጥ ያለውን ሁኔታ የፖለቲካ የማህበራዊ ኢኮኖሚ ሁኔታችን ውስጥ ግን በዛ ውስጥ እንዴት አድርገን ኦፕሬት ማድረግ እንችላለን የሚለውን ነገር አስበንበት ነው የምንንቀሳቀሰው። ቀላል አይደለም። የቦርዱ በኃላፊነቱ ከባድ ነው የሚመጣው የተለያዩ የሚነሱ ጉዳዮችን ጨመር ቁጥርና ሁን አስፈልገው ዝግጅትም እየጨመረ ይመጣል ማለት ነው ይህንን ነው እያደረግ ነው ያለነው። በኛ በኩል ይህንን የምርጫውን ሁኔታ የሚያነሱ ሰዎች የሚሰጧቸውን አስተያየቶች ስናዳምጥ፣ ቦርዱ የጊዜ ሰሌዳ ቢያወጣም ምርጫው ምናልባት ላይከናወን ይችላል ወይም ደግሞ ሰሌዳ ከማውጣት በመለስ ያሉትን የቦርዱን እንቅስቃሴዎች አለማወቅም ወይም ደግሞ በመረጃ እጥረትም ሊሆን ይችላል የሚሰጡ አስተያየቶች አሉ። ግን በእናንተ በኩል ከሰሌዳው ማውጣት በተጨማሪ ሰሌዳውን ካወጣችሁ በኋላ እያከናወናችኋቸው ያላችኋቸው ነገሮች ምርጫውን የእውነ በዚህ በታቀደው ጊዜ ውስጥ ለመፈጸም የሚያስችል እንቅስቃሴ ሁለት ነገር ነው። እንግዲህ አሁን እዚህ ጋር ጠያነሽ ያነሳሽው ላይ ያለው አንደኛው ቦርዱ እንደ ቦርድ ይህን ምርጫ ለመፈጸም በቂ ዝግጅቶችን አላደረገም እና በድ ያንን ዝግጅት ሳያረግን ጊዜ ስለሌለው ያወጣው የሚሆን ከሆነ እሱ የመረጃ እጥረት ነው የሚሆነው። ከአሁን በፊት በተለይ ደግሞ ባለፉት ጥቂት ወራት በጣም ስናደረጋቸው የነበሩትን የሎጂስቲክስና የኦፕሬሽን የተለያዩ ከፓርቲዎች ጋር የተገናኙ ምክክሮች፣ ከዛ ጋር የሚነሱ አቤቱታዎችን መለየት፣ የፓርቲዎችን የእውቅና ሰርተፊኬቶች መጠናቀቅ፣ እነዚህ የመሳሰሉ ማአት ስንሰራቸው የነበሩ የሚሰሩ ስራዎችን ያው እነሱ ምናልባት በደምብ ካለመከታተል የመነጨ ሊሆን ይችላል። ነገር ግን ምርጫ እንደሚታወቀው መረሳት የሌለበት አንዷ ነገር እዚህ ጋር የአንድ የምርጫ አስፈጻሚ ተቋም ብቻ አይደል። አንድ የምርጫ አስፈጻሚ ተቋም ሙሉ ለሙሉ አቅም ኖሮት መቶ በመቶ አገሪቷ ውስጥ የሚደረጉ በጣም ጥሩ ምርጫ ላደርግ ይችላል የሚል ሎጂስቲክስ አዘጋጅቶ የሰው ኃይል አዘጋጅቶ እንቅስቃሴ እንኳን ቢያደርግ በዚህ ሂደት ውስጥ የሚሳተፉ ሌሎች በጣም ትልልቅ ሚና ያላቸው አክተሮች አሉ። ባለድርሻ እንኳን ሳይሆኑ ዋና ዋና አክተሮች አሉ። መንግስት ዋና ዋና ሚና ያለው ነው፣ ተዋናይ ነው። የፖለቲካ ፓርቲዎች እዚህ ተዋናይ ናቸው፣ በትልቅ ደረጃ። ከዛ ቀጥሎ ደግሞ ባለ ደረጃ የሚዲያዎች፣ የሲቪክ ማህበራት፣ የአንቂዎች የእነሱ ሚና የእነሱ አስተዋጽኦ አለበት። ከዛ የማህበረሰቡ አለ እንደዛ እያለ በጣም ብዙ የማህበረሰብ አካላትን የሚነሳ የእነዚህ ሁሉ አካላት የትብብር የቅንጅት አብሮ የመስራት ምርጫውን የማሳካት ፍላጎት ውጤት ነው አንድ ምርጫ ሲካሄድ እንግዲህ የሚሆነው ማለት ነው። በተለያዩ ሁኔታዎች በተለይ ደግሞ አሁን ባለንበት ሁኔታኛ የሚዲያዎች ከፍተኛ ሚና ይኖራል፣ የሲቪክ ማህበራት ይኖራል። ምርጫ ውስጥ የሚሳተፉ አካላት ከዚህ በፊት ምርጫ ውስጥ ከሚሳተፉ አካላት በተለያ። ጠረጴዛ ሰፊ ናቸው፣ ብዙ ናቸው። ከዚህ በፊት የተደረገው ምርጫ ማየት እንችላለን። በጣም ጥቂት ፓርቲዎች፣ ሚዲያዎች በጣም ጥቂት ሁለት ሶስት ሚዲያዎች፣ ሲልቅ ማህበራት ብዙ የማይታዘቡት አይነት ነገር ሆኖ ነው ያለፈው። ስለዚህ ምርጫ ውስጥ የሚሳተፉ አክተሮች ራሳቸው በጣም ትንሽ ናቸው። ትንሹ በሆኑ ቁጥር ምርጫውን ለማሳካት የሚያስፈልገው ጥረትና ኤፈርት ያንሳል። ነገር ግን ብዙ ሚና ያላቸው ሰዎች በሚሳተፉበት ወቅት በጣም ብዙ አካላት በዚህ ጉዳይ ላይ የራሳችን ድርሻ አለን ብለው በሚሳተፍ ፎቶ ደግሞ ሚናው ከፍ ያለ ይመጣል። ያ ማለት ምን ማለት ነው? የተሳካ ምርጫ ለማድረግ የብዙ አካላትን ትብብር ይጠይቃል። ይህ እንዳለ እኛ እንረዳለን። በእኛ በኩል ግን እንደ ቦርድ የጊዜ ሰሌዳ ስናስቀምጥ እንዳየሹ አብሮን ቀናት ይቀመጣሉ። በዚህ ቀን ድረስ ከዚህ ቀን ድረስ ይሄን ለማድረግ አስበናል ብለን እንግዲህ ቢያንስ እነዚህ በእነዚያ ቀናት ውስጥ የምናደርጋቸውን የጊዜ ሰሌዳ ውስጥ ያስቀመጥናቸውን ነገሮች ማድረግ ካልቻለን ማድረግ ያልቻልንበትን ውስጣዊም ሆነ ውጫዊ ችግር ለማህበረሰቡ የማስረዳ ተጠያቂነት ራሳችን ላይ ወስደናል ማለት ነው ቢያንስ ቢያንስ። ስለዚህ የጊዜ ሰሌዳ ሲያወጣ ቦርዱ የጊዜ ሰሌዳውን የሚያወጣው ለጊዜ ሰሌዳውን አውጥቶ ለማከናወን ካልሆነ መጨረሻ ላይ ትርጉም የሌለው ነገር ነው የሚሆነው። በጥቂት ቀናትና ወራት ውስጥ እነዚህ ተግባራት ሳያከናውን ዝም ብሎ መቀመጥ አይችልም። ስለዚህ ጊዜ ሰሌዳው ላይ የወጡ ነገሮች ላይ ደግሞ የሚያጋጥሙ ችግሮች ካሉ ደግሞ እነዛን ችግሮች ለማህበረሰቡ ለሚመለከታቸው አካላት ለድምፅ ሰጪዎች እያብራራ የሚሄድ ግዴታ ላይ ሆኖ ያለበት ማለት ነው። ስለዚህ ይህንን ግዴታ ስንወስድ አብረን ኃላፊነቱንም ወስደን ምርጫውን እናካሄዳለን ብለን ነው የምናስበው። እነዚህ ቀናትም ደግሞ ያስቀመጥናቸው ቀናት ውስጥም ደግሞ የምናደርጋቸውን ተግባራት በዚህ ጊዜ ይሄን አርገናል፣ በዚህ ጊዜ ይሄን አርገናል ብለን ለማህበረሰቡ እናሳውቃለን። በዛው መጠንም ደግሞ ሌሎች የሚመለከታቸው ደግሞ እዛ ላይ ያሉ ያው የጊዜ ስሌዳው ላይ እንዳየሽ ድርጅቶች የሚጠበቃለ ከሲቪክ ማህበራት የሚጠበቃ አለ ከተለያዩ አካላት ምርጫ ውስጥ ሚና ካላቸው አካላት ማህበረሰቡ ሄዶ ለመመዝገብ አለበት። እንደዚህ እያለ ሁሉም ሚና ያላቸው እነሱም ደግሞ በዚሁ ጊዜ መሰረት ተዘጋጅተው ወደዚህ የምርጫ ተግባር ውስጥ የሚገባሉ ብለን እናስባለን እና እንዳልኩት በእኛ በኩል ያው እነዚህ ቀናት ስናስቀምጥ በእነዚህ ቀናት ውስጥ የመስራት ካልሰራን ደግሞ ለምን እንዳልሰራን የማብራራት ያንን ለማህበረሰቡ የማሳወቅ ለድምፅ ሰጪ ለሚመለከታቸው አካላት የማሳወቅ ግዴታ አለብን። ያንን ግዴታና ኃላፊነት ወስደን ነው ይህን ጊዜ ስለሄደ የምናስቀምጠው ያንን በምናረገ በሚያልፍበት ወቅት ደግሞ ግን የሚመለከታቸው ሁሉ መከላት ይህንን ለማሳካት አብረው በተቻለ መጠን ባላቸው አቅም ባላቸው በፍጹም ቅንነት እዚህ ውስጥ መሳተፍ ይኖርባቸዋል ማለት ነው። እና ያው ምርጫን የአስፈጻሚ ተቋም ብቻ ብቸኛ ኃላፊነት እና ሌሎች ግን የማይመለከታቸው አድርጎ ማሰብ እንደማያስፈልግ ለመጥቀስ ያህል ነው። የጊዜ ሰሌዳው ግን አሁን የመጨረሻ ጊዜ ሰሌዳ ብለን አውጥተነዋል። እዛ ላይ የተለያዩ ተግባራት የሚከናወኑባቸውን ቀናት አስቀምጠናል። በእነሱ መሰረት የምንሰራቸውን ተግባራት ይፋ እናደርጋለን። የማንሰራቸው ተግባራት ካሉ በተለያዩ ምክንያቶች የተነሳ እነሱም ካሉ ደግሞ እነሱ ማህበረሰቡ እናሳውቃለ። ግን ይሄ ጊዜ ሰሌዳ ቦርዱ ራሱ ለራሱ ላይ ተጠያቂነት ያስቀመጠበት ነው ማለት ነው። ይፋ ሲሆ የጸጥታውን ችግር በተመለከተ ቅድመ የሚያነሻሁት የጸጥታው ችግር በጠቅላላ በአገሪቱ የተለያዩ አካባቢዎች በተለያየ ቀናት በተለያየ የጸጥታ መደፍረስ ምክንያት የጸጥታ ስጋት አለ በአገሪቱ ላይ እና ይህን እንዴት ነው የምትወጡት? በኛ በኩል እንግዲህ የመጀመሪያ ረቂቁን ጊዜ ሰሌዳ ከማውጣታችን በፊት ሁለት ምክክሮች አድርገናል ከፖለቲካ ፓርቲዎች ጋር እና ያን ጊዜ ለምርጫ ዝግጅት እያደረግን እንደሆነ እና በእነሱም በኩል ያላቸውን አስተያየት ለመጠየቅ እያደረግነው ውይይት ነበረ። በእነዚያ ምክክሮች ወቅት ከፖለቲካ ፓርቲዎች የተነሳው አንደኛው ሀሳብ ምንድን ነበረ? የጸጥታ ሁኔታ ለፓርቲዎች እንቅስቃሴ ብቻ ሳይሆን ለቦርዱም እንቅስቃሴ ለምርጫ ኦፕሬሽንም ጭምር ለእናንተም አስቸጋሪ አይሆንም ወይ እና ይህንን ጉዳይ እንዴት ታዩታላችሁ የሚል ሀሳብ ተነስቶ ነበር። የዛኔ በወቅቱ ያደረግነው አንደኛው ነገር ምንድን ነበረ በእኛ በኩል የፀጥታ ሁኔታን አስመልክቶ ያደረግናቸው ዝግጅቶች አሉ፣ የተወሰኑ ዝግጅቶች ለፖለቲካ ፓርቲዎችም የዛን ጊዜ ያቅርበናል። ለምሳሌ የሰራነው ጥናት እና አሰስመንት በተለያዩ አካባቢዎች ላይ የሚነሱ ችግሮች ያው የጸጥታ ችግር እንደምታየው ቀጥታ ሀገሪቷ ውስጥ ያለ የጸጥታ ችግር እንዳለ የምርጫ ቦርድን አይመለከትም የሚመለከተው መንግስትን ሆኖ ነገር ግን ወደ ምርጫ የፀጥታ ችግርነት ወይም ከምርጫ ጋር የተገናኘ የማስተጓጎል ሂደቱን አፌክት የማድረግ ሁኔታ የሚያለባቸው የሚኖርባቸው ሁኔታዎች የት እና ምን አይነት ናቸው የሚለውን እኛ ያደረግነውን ጥናት በሱ ላይ መሰረት አድርገን ደግሞ እንዴት አድርገን ቀድመን የጸጥታ ችግሮች የሚፈጠሩበት ቦታዎች ላይ ከምርጫ ጋር የተገናኙ ችግሮች ካሉ እንዴት መረጃ እንደሚደርስን እሱ ደግሞ በነዚያ መረጃዎች መሰረት አድርጎ ደግሞ እነማን እነማን አካላትን እንዴት አድርገን አናግረን የነዚህ ችግሮች መፍታት አለብን የሚል የራሳችን የሆነ የምርጫ ጸጥታን አስመልክቶ የተወሰነ የራሳችን የሆነ ጥናት አሰስመንት ና የእሱን ውጤት ለፖለቲካ ፓርቲዎች ወቅቱ አቅርበን ነበር እና በፓርቲዎች በኩል የተነሳ የነበረው ቦርዱ ይህን ዝግጅት ማድረጉ ጥሩ ነው፣ ነገር ግን በቂ ላይሆን ይችላል እና እነዚህ በሚሆንበት ወቅት እንዴት ታደርጋላችሁ የሚል ሀሳብ ተነስቶ ነበር። እሱን እንግዲህ መሰረት አድርገን ከዛ በኋላ አንደኛ ያደረግነው ምንድን ነው? በመንግስት በኩል ደግሞ የምርጫ ጸጥታ ዕቅድ በልዩ ሁኔታ እንዲሰራ ምክንያቱም የሌሎች የጸጥታ ዕቅዶች አገሪቷ ውስጥ ይኖራሉ፣ የተለያዩ ጸጥታ ተቋማት ያላቸው የሚሰሯቸው። ነገር ግን በምርጫ ደግሞ አንድ ጊዜ በሁሉም ቦታ የሚደረግ ስለሆነ ትንሽ ሰብሰብ ያለ ኮምፕሬንድድ የሆነ እንትን ያስፈልገዋል እቅድ ያስፈልገዋል። ስለዚህ በዚህ እቅድ መሰረት በዚያ መሰረት የመንግስት የጻፍ የምርጫ የዛ ታክሉን እንዲያዘጋጅ እና እዛ ውስጥ እንደሞኛ የምርጫን አስመልክቶ ምክንያቱም ምርጫ የቴክኒክ የሆኑ ጉዳዮች አሉት የሌሎች ጸጥታ አካላት የማያውቋቸው ምርጫ ቦርድ ብቻ የሚያውቃቸው በሞያው የተነሳ ቴክኒካል ተቋም ስለሆነ የሚያውቃቸው አሉ ስለዚህ እነሱን አስመልክተን በእኛ በኩል ግብአት እንሰጣለን የሚል ሀሳብ አንስተን መንግስት በኩል ያው የጸጥታ ታስክ ፎርስ እና የጸጥታ እቅድ አዘጋጅቶ የተለያዩ ይዞች ተደርገዋል ቦርዱም ተሳትፎበታል በዚህ ታስክፎርስ ውስጥ የቀረቡ የጸጥታ እቅዶች ላይም ደግሞ ከምርጫ አንጻር መገባት ያለባቸው ነገሮች ጊዜዎች ደግሞ በተለይ በዚህ ጊዜ ላይ ምን ይደረጋል በዚህ ጊዜ ላይ ምን ይደረጋል የሚለውን ከጊዜ ሰሌዳውም አንፃር ለማየት እየሞከር ነው ስለዚህ የምርጫ ጸጥታ ዕቅዱን ማዘጋጀት ከመዘጋዘጋጀው ዕቅድ ላይ ግብአት መስጠት እና ከጸጥታ አካላት ጋር በምርጫ ዙሪያ መካከሉን ስራ በእኛ በኩል እየሰራ ነው ማለት። ተስፋ የምናደርገው ይሄ የምርጫ ጸጥታ ዕቅድ መንግስት በኩል እየተዘጋጀ ያለው እና እኛ የምንሳተፍንበት ና ግብአት እየሰጠንበት ያለ ነው ውጤታማ ሆኖ ምርጫውን በጣም በአስቸጋሪ በሆነ መልኩ ሲግኒፊካንት በሆነ መልኩ አፌክት የሚያደርግ የጸጥታ ችግር ሳይኖርብን እናስፈጽማለን ብለን ነው። እንግዲህ እንግዲህ ሌላው የተነሳው ከዚህ ጊዜ ሰሌዳ ጋር ተያይዞ የተነሳው ጉዳይ የአዲስ አበባ ና የድሬዳዋ ምርጫ ነው። እንደሚታወቀው በተለይ አዲስ አበባ ከአገር አቀፍ ምርጫው አንድ ላይ አይደለም እና ለምንድን ነው ይሄ የሆነው? የአዲስ አበባ ምርጫ አሁን ተለያይቷል። የተለያየው ግን አሁን አይደለም። ከአሁን በፊት የነበሩ ሁለት ምርጫዎችም ከአስራ ዘጠኝ ዘጠና ሰባት ምርጫ በኋላ የከተማ መቀመጫ ምርጫና የፌዴራል መቀመጫ ምርጫ አንድ ላይ ተደርጎ አያውቅም። ያ የሆነበት ምክንያት ምንድን ነው? ታስታውሽ ከነበረ አስራ ዘጠኝ ዘጠና ሰባት ላይ ምርጫ ተካሄዶ የባላደራ መንግስት ነበር የነበረው። የባላደራ መንግስቱ ሁለት ሺህ ዓመተ ምህረት ላይ ልክ የአዲስ አበባ ከተማ መቀመጫ ሲያስመርጥ በአስራ ዘጠኝ ዘጠና ሰባት ዓመተ ምህረት ከነበረው የአዲስ አበባ ከተማ ምርጫ ክልሎች ኮንስቲትዌንሲ ስምንላቸው ማለት ነው። እሱን ቀይሮ የከተማ መስተዳድሩ ክፍለ ከተማዎቹን የአዲስ አበባ ከተማ ውስጥ ያሉት አስሩ ክፍለ ከተማዎች እንደ ኮንስቲትዌንሲ ቆጥራቸዋለሁ፣ እንደ ምርጫ ክልሎች ቆጥራቸዋለሁ እና ምርጫው በእነሱ ውስጥ ይካሄዳል። ሲቢኤም ብሎ የከተማ መስተዳድሮች ናቸው ይህንን ህግ የሚያወጡት እንደዛ። በመሆኑ ከዘጠና ሰባት በኋላ የተደረጉ የከተማ ምርጫዎች እንዳለ በክፍለ ከተማ ክፍለ ከተማን እንደ ኮንስቲቱንሲ ወይም እንደ ምርጫ ክልል በማድረግ የተከናወኑ ናቸው። ስለዚህ አሁን ለምሳሌ አስራ ዘጠኝ ዘጠና ሰባት ላይ ብንወስድ አንድ ሰው ለተወካዮች ምክር ቤት ከአንድ የምርጫ ክልል አንድ ሰው ሲመርጥ ለአዲስ አበባ ከተማ መስተዳደር መቀመጫ ደግሞ ስድስት ሰው ይመርጣል። እንደዛ ነበር። ስለዚህ ይቆጠራል በተመሳሳይ የምርጫ ክልል ውስጥ ነው። ስድስቱ መቀመጫዎች ለከተማ መስተዳደር ይሄዳሉ፣ አንዱ ለተወካዮች ምክር ቤት መቀመጫ ቁጥጫው ይሄዳል ቆጠራና ኦፕሬሽን ላይ ምንም አይነት ችግር አይኖረው። አሁን ግን የከተማ መስተዳደር መቀመጫዎች እና የክልል መስተዳደር መቀመጫዎች የሚወስኑት ከተማ መስተዳደሮቹ እና ክልሎቹ ራሳቸው ናቸው። ኢትዮጵያ ብሔራዊ የምርጫ ቦርድ አይደለም። ፌዴራል መቀመጫ በህግ የተቀመጠው በተወካዮች ምክር ቤት የተቀመጠው ብቻ ነው እኛ ያስተዳድረው። ከዛ ውጭ ያሉ ክልሎች በተለያየ ጊዜ ኮንስቴንሲያቸውን የምርጫ ክልሎቻቸውን የክልል ምክር ቤት መቀመጫዎቻቸውን ይቀይራሉ። ከተማ መስተዳደሮች ምንለዘ ስለዚህ አዲስ አበባ ከተማ መስተዳደር ከአስራ ዘጠኝ ጥራ ሰባት አንድ ላይ የነበረውን ከፌዴራሉ ጋር የነበረውን የምርጫ ክልል ከሁለት ሺህ ዓመተ ምህረት ጀምሮ በክፍለ ከተማ ብሎ ቀይሮታል። ስለዚህ አሁን የፌዴራሉን የፌዴራሉን ምርጫ የፌዴራሎቹን ሀያ ሶስት መቀመጫዎች ሶስቱ ልክ ሶስቱ መቀመጫዎች እነሱን ምርጫ ከሀገር አቀፍ ምርጫ ጋር ታካሂዷችኋላችሁ ማለት ነው? አዎ ልክ ነው፣ ልክ ነው። አዎ እናካሂዳለን። ስለዚህ የአዲስ አበባ ከተማ ነዋሪዎች የሀገር አቀፍ ምርጫ በሚካሄድበት ወቅት ወጥተው ሀያ ሦስቱን የፌዴራል መቀመጫዎቻቸውን ይመርጣል። የከተማ የክልል ከተማ መቀመጫዎቻቸው ግን አንድ አይነት አይደሉም። ኮንስቲቱንሲዎች ወይም ምርጫ ክልሎች የሚባሉት ስለዚህ ለምሳሌ አንድ መራጭ ለፌዴራል የሚመርጥበት ለሀያ ሦስቱ መቀመጫዎች የሚመርጥበት የምርጫ ክልል እና ለከተማ ለመቀመጫ የሚመርጥበት የምርጫ ክልል ወደ ለሶስት ሊከፋፈሉ ይችላል ምክንያቱም አንድ ክፍለ ከተማ ውስጥ ሶስት ክፍለ የምርጫ ክልሎች ሊገኙ ይችላሉ የፌዴራል የምርጫ ክልሎች ኦፕሬሽናሊ ትንሻውን ለማስረዳት በጣም የሚያስቸግረኝ የምርጫ ክልልን ለማስረዳት ስለሚያስቸግር የምርጫ ክልል የሚባለው እንግዲህ አምስት መቶ አርባ ሰባቱ ተወካዮች ምክር ቤት ያሉን ማለት ስለዚህ ከነዚህ አምስት መቶ አርባ ሰባቱ መካከል ሀያ ሶስቱ የአዲስ አበባ መቀመጫዎች ናቸው ወደ ሀያ ሶስቱ ድምፅ ሲሰጥ ከእነሱ መካከል ስድስት ስድስት ሆኖ ደግሞ ተባስቶ መቶ ሰላሳ ስምንት ይመጣል ወደ ክልል ምክር ቤት ወደ ከተማው መቀመጫ ምክር ቤት ይሄድ ነበር አሁን የከተማው የአዲስ አበባ ከተማ መስተዳደር ምን አለ፣ ሁለት ሺህ ላይ በነዛ በፌዴራሉ በሚጠቀምባቸው ተመሳሳይ የምርጫ ክልሎች ሳይሆን በክፍለ ከተሞች ይሄ ነው መቀመጫዎችን ሪያሬንጅ ማድረገው ብሎ በክፍለ ከተሞቹ መቀመጫዎችን ሪያሬንጅ አደረገ ማለት ነው። ስለዚህ በክፍለ ከተሞች ለክፍለ ከተሞች መሰረት አሬንጅ ተደርጎ የተደረገው ምርጫ እና ለፌዴራሉ ከዚህ በፊት እንደነበረው ተወካዮች ምክር ቤት የሚደረግበት የምርጫ ክልል የተለያዩ ናቸው። ይሄ እንግዲህ ምን ምን ችግሮችን እኛ ላይ ያመጣ። ከዛ በኋላም ታስተውለሽ ከሆነ አዲስ አበባ ከተማ ምርጫ አንድ ላይ ተደርጎ አያውቅም። የአዲስ አበባ ከተማ እና የድሬዳዋ ከተማ ምርጫ እንዲሁም ከሎካል ኢሌክሽን ጋር ወይም ደግሞ ከአካባቢ ምርጫ ጋ የተካሄድ የነበረውን ከአካባቢ ምርጫ ከአካባቢ ምርጫ ስላላካሄድን አብረን ይዘነው መተን ነው ድሬዳዋና የአዲስ አበባ ወደ ሀገራዊ ምርጫ እየጠቀለል ናቸው ማለት ነው። ሌላኛው የሚነሳው ነገር የትግራይ ክልል ምርጫ ነው። እንግዲህ ትግራይ ክልል ምርጫ ማካሄዱን ገልጿል። አሁን በቦርዱ በኩል የትግራይ ክልል ምርጫ ምንድን ነው ያሳለፈ ውሳኔ? ትግራይ ክልል ምርጫን አስመልክቶ ምንድን ነው ያለው? አሁን ያወጣነው ጊዜ ሰሌዳ ያው ትግራይ ክልል አይመለከትም። ለምድረ የመለካ ውስጥ ሲባል ሁለት ጉዳዮች ነው ያነሳ ነው። አንደኛው ጉዳይ ምንድን ነው ያው እንደምታውቂው አሁን ትግራይ ክልል ውስጥ ያለው የኢንትሪም ጋቨርንመንት የሚባለው መንግስት ገና ራሱን እያደራጀ ያለ ነው ማለው በቀበሌዎች ደረጃ በወረዳዎች ደረጃ ራሱን እያደራጀ ቢሮዎቹ እንደገና የመንግስት ስትራክቸር ራሱ እንደገና እንደ አዲስ እያደራጀ ያለበት ሁኔታ ነው ያለው። ስለዚህ በዛ ሁኔታ ውስጥ ሆኖ ለምርጫ ቦርዱ ብዙን ጽህፈት ቤቶችን የማስከፈት የምርጫ ክልል ጽህፈት ቤቶችን የመክፈት ትብብር ለማድረግ የሚችልበት ሁኔታ ላይ አይደለም ያለው። የራሱንም ራሱ ወደምትላላለም ይሄ ደግሞ በተለይ በየክልሎቹ ቢሮዎችን መክፈት የክልል የምርጫ ክልሎችን ቢሮ እና የዞን ማስተባበሪ ቢሮዎችን መክፈት ከፍተኛ የሆነ የክልል መስተዳደሮችን ትብብር ይጠይቃል፣ ሪሶርስ ይጠይቃል፣ የመሳሰሉትን ነገር ስለዚህ ያንን ድጋፍ መስጠት የሚችልበት ሁኔታ ላይ ነው ብለን አሁን ያለው መንግስት የክልል ትግራይ ክልል ኢንትሪም መንግስት አላሰብንም። ስለዚህ ተጨማሪ በርደን የሚሆነው እኛም ሄደን ደግሞ በራሳችን ያለ መንግስት ያለ ክልሉ መንግስት ድጋፍ ልናደርገው የምንችለው ነገር አይደለም። ምክንያቱም የምርጫ ክልል ቢሮዎች መክፈቻ አሁን እንግዲህ በሚቀጥሉት ሁለት ሳምንታት ውስጥ ጠነቃዎች እናጓጉዛለን ብለን እየተዘጋጀ ነው። ስለዚህ ያንን ማድረግ የሚችልበት ሁኔታ ላይ አይደለም ያለው። ሌላው እንደምታዩ የአስቸኳይ ጊዜ አዋጅ የአስቸኳይ ጊዜ አዋጅ ባለበት ሁኔታ ምርጫን ማካሄድ ያው ከምርጫ ጋር ደግሞ የተገናኙ ሌሎች እንቅስቃሴዎች ይኖራሉ። እነሱ እንዴት ነው አስቸኳይ ጊዜ አዋጅ ውስጥ ሊታዩ የሚችሉት እንዴት ነው ኤክሰርሳይዝ መደረግ የሚችሉት የሚለውንም ነገር በደንብ ፊገር አውት አላረግንም አልተረዳንም። ስለዚህ ያ ባለበት ሁኔታ ውስጥ እንደ ማንኛውም የሌሎች ሀገሪቱ ክልሎች እናከናውናለን ብሎ ማለት ያው አንድ ሪያሊስቲክ ነው ብሎ ቦርዱ ስላሰበ ይሄኛውን አሁን ያወጣነው ጊዜ ሰሌዳ ያው ትግራይ ክልልን አውጥቶታል። ያ ማለት ነው ማለት ነው። ግን ምናልባት ክልል ውስጥ ያለው ለምሳሌ የኢንትሪም ጋቨርመንቱ በየደረጃ ያሉ በዝቅተኛ መዋቅር ላይ ያሉ በየርከኑ ያሉ ቢሮዎቹን እና አስተዳደሮቹን ተጠናክረው ከተገኙ የመራጮች ምዝገባ ማካሄድ የምንችልበት ፍጥነት ካለ እነዚ ነዚ ነገሮች ካሉ እኛም እኛ ሁኔታውን ገምግመን ከቻፕ ሊያደርግ የሚችልበት ክልሉ ከቻፕ ሊያደርግ የሚችልበት ሊጠቀበት የሚችልበት እድል ሊኖረው ይችላል። ግን አሁን ለጊዜው በተለይ ደግሞ አሁን የጊዜ ሰሌዳውን ስናወጣ ቀጥተኛ ቀናት ላዩ ላይ ስላሉ እና በሁለት ሳምንት በሶስት ሳምንት ውስጥ ቢሮ መክፈት፣ የዞን ቢሮዎች ማደራጀት፣ እስከዛ እቃዎች ማንቀሳቀስ የሚባሉ ስራዎች ስላሉበት ያንን ከትግራይ ክልል ውስጥ የምናከናውናለን ብሎ ማሰብ ሪያሊስቲክ ወይም ደግሞ በጣም ቶሎ ተግባራዊ ሊሆን የሚችል ነገር ሆኖ አልታየንም። ለዛ ነው ግን ሁለቱ ጉዳዮች እነዚህ የትብብሩና የአስቸኳይ ጊዜዎቹ ሁኔታ ፊገራውት ካደረገን በኋላ ለክልሉ ያው የራሱ የሆነ ምርጫው የሚካሄድበትን ጊዜ ሰሌዳ ወይም ደግሞ አሁን ካለ ጊዜ ሰሌዳ ጋር እንዴት ብሎ ተጣጥሞ የሚሄድበት ሁኔታ ሊኖር ይችሉ ከሆነ እሱን የምናይበት መንገድ ይኖራል ማለት ነው። ወይዘሪት ሶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ለሰጡ ማብራሪያ በጣም እናመሰግናለን። ነገር ግን እንግዲህ ይሄ ምርጫ ቀጣይ ሂደት ስለሆነ የአድማጮቻችንን ጥያቄ አካተን ለጥያቄው መልስ በሚል ፕሮግራም አንቺንም እንዲሁም ደግሞ የቦርዱን ኃላፊዎች ተጨማሪ አድማጮች የሚፈልጓቸው ተጨማሪ ማብራሪያዎች ያሏቸው ጥያቄዎች ካሉ እነሱን ይዘን በቅርቡ ተመልሰን እንገናኛለን ብዬ ተስፋ አረጋለሁ። ለዛሬው ግን በአድማጮች አመሰግናለሁ። በእኛም ትልቅ እድል ነው። እናመሰግናለን፣ እና ጥያቄዎችም ካሉ ለመመለስ በጣም ዝግጁ ነን። ምናልባት አንዳንድ ጊዜ እንዲሁ ምንሰማቸው ነገር ግን ለኛ ግልጽ ያሉን ከምርጫ ኦፕሬሽን ጋር የተገናኙ ጥያቄዎችም ካሉ ከአድማጮች የሚነሱ ጥያቄዎችን እነሱ ነው ለመመለስ በኛ በኩል እንደ ጥሩ እድልም ስለመቆጥረው ደስ ይለናል። በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ የምንገኛለን። ወደ ተከታዩ ዝግጅት እንለፍ። የዮሐንስ ህይወት በጸጋ ሲዘከር አቶ ዮሐንስ ክፍሌ ዳዲ ታህሳስ 16 2013 ዓ ም በ81 ዓመታቸው አርፈዋል። ከኢትዮጵያ ቴሌቪዥን ቆርቋሪዎች አንዱ ጋዜጠኛና ኃላፊ፣ ከቀደምት የኢትዮጵያ አየር መንገድ ኢትዮጵያውያን የስራ ኃላፊዎችና አስተዋዋቂዎች አንዱ፣ እስረኛ፣ የእናት ተርጓሚ፣ አስተማሪ፣ የቱሪዝም አማካሪ፣ የአፍሪካ አንድነት ድርጅት የፕሮቶኮል ሹም፣ ስራ ፈጣሪው። አርፈዋል የአቶ ዮሐንስ ሕይወት በክብርና በጸጋ የሚታወስ እንጂ ዛሬ ወደማይቀረው በመሄዳቸው የሚታዘንበት አይደለም ይላሉ አብረዋቸው የሰሩና በቅርብ የሚያውቋቸው ሰለሞን አባተ ጥቂቶቹን አነጋግሮ የዮሐንስ ሕይወት በጸጋ ሲዘከር በሚል ርዕስ ተከታዩን አዘጋጅቷል እጅግ በጣም ተጨቁኖ እጅግ በጣም ባጭሩ የተዘጋጀው የአቶ ዮሐንስ ክፍሌ ዳዲ የሕይወት ታሪክ መግለጫ የተዘጋው እግዚአብሔርን ፈለግሁት ከመከራዬም ሁሉ አዳነኝ በሚል ከቅዱስ መጽሐፍ በተወሰደ ጥቅስ ነው። ይህ የንጉሥ ዳዊት ስንኝ በውስጡ ታላቅ ምስጋናና ሐሴትንም የተሞላ ነው። እናም እጅግ ምሉዕና ያሸበረቀውን የአቶ ዮሐንስ ክፍሌን ታሪክ እኔም በዚህ እጅግ አጭር ዝግጅት በሐዘን ሳይሆን በጸጋ ልዘክርላችሁ። የአቶ ዮሐንስ ክፍሌ የመጀመሪያ ልጅ ወይዘሪት ምሥራቅ ዮሐንስ በተሸኙበት ሥነ ሥርዓት ላይ በአካል ለመገኘት በወቅቱ ዓለም አቀፍ ችግር ምክንያት አልተቻላትምና መልእክቷን በድምጿ አቀርጻ እንዲሰማላት ላከች። ካለችው ቁም ነገር ሁሉ ቀንጨብ አደረግኩና መነሻ ያደረግኩት በሃያ ሁለት ዓመቴ፣ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምሥራቅ ጋሽ ዮሐንስ እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳኩኝ ግን ምንም አልመሰለኝም። ወራትና ዓመታት እያለፉ ሲሄዱ ግን የአባቴን ጠባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ። አቶ ዮሐንስ ክፍሌ በተክሊል ተጋብተው በሙሉ ፍቅር ዕድሜያቸውን ሁሉ ካሳለፉት ከወይዘሮ የምሥራች ፈለቀ አራት ልጆችን አፍርተዋል። በሕይወት ውጣ ውረድ ሁሉ ከጎናቸው ነበሩ። አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ፣ ጥሩ ምሳሌ የሆነ አባት፣ ህብረተሰብን የሚያቅፍ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ ስነ ምግባር እንዲኖራቸው በጣም በጣም ይጥር ነበረ። በትዳር ዓለም ጥሩ ባለቤቴ፣ በፍቅር የኖርን ልጆቻችንን ከኛ ጥሩ ፍቅር እንዲማሩ ያደረግን እና ጥሩ አባት ነበረ። አባትነቱም ደግሞ ምንጊዜ ልጆች ሲያጠፉ በቁጣ ሳይሆን በምክር ምክር በመምከር ብዙ ጊዜ ተግባራዊ ይሆንለት ነበረ። ምክሩ ብዙ ጊዜ በሀገራችን የተለመደው እንግዲህ በዛን ዘመን ቁጣ ነው፣ መኮርኮም ነው፣ እንዲህ ነው። እሱ ግን እንደሱ አልነበረም። በጣም በጣም ጥሩ አባት እና የፍቅር ሰው ስለሆነ በፍቅር ነው ልጆቹንም የሚመክረው የነበረው። ማሞላቀቅም ሳይሆን ስነ ምግባራቸው ጥሩ እንዲሆን፣ ፈርሃ እግዚአብሔር እንዲኖራቸው ሁሉ በጣም ይጥር ነበረ። በሌላ በኩል ደግሞ በጣም ደግ ነው። ስነ ምግባርና ትንሽ ቆንጠጥ ጣርጌ፣ የሚይዝ እኔ ነበርኩ። በዚህ የተነሳ እሱን ዳድዬ ደጉ ነበር የሚባለው በቤተሰቡ በልጆቹን ብቻ ሳይሆን የዘመድ ልጆች፣ የወዳጅ ልጆች ሁሉ ዳድዬ ደጉ ነበር የሚሉት። ወደ ሕይወታቸው ታሪክ ልመልሳችሁ። አቶ ዮሐንስ ክፍሌ ዳዲ ከአባታቸው ከክቡር ደጃዝማች ክፍሌ ዳዲና ከእናታቸው ከክብርት ወይዘሮ አጥናፈወርቅ ከበደ ነገ ኬንያ ውስጥ ታቤታ በሚባል ወረዳ በስደተኞች ሰፈር ውስጥ ሰኔ 27 1931 ዓ.ም ተወለዱ፣ ይላል ጽሑፉ። የሕይወታቸውን ጉዞ ተከትዬ ከማውቀውና ከሰማሁትም እኔም ባልደረቦችም ከሚያውቋቸው እጅግ ጥቂቱን አነጋግረን ያገኘነውን አዛምጄ ይተረቅላቸው። አቶ ዮሐንስ ከኬንያ ወደ ሀገራቸው የተመለሱት በአራት ዓመት ዕድሜያቸው ነበር። የአንደኛ ደረጃ ትምህርታቸውን እንዳጠናቀቁ በልጅነታቸው ወደ እንግሊዝ ተልከው እዚያ ለአምስት ዓመታት ከቆዩ በኋላ ዐሥራ ስድስት ዓመት ሲሆናቸው ተመልሰው የሁለተኛ ደረጃ ትምህርታቸውን ከጀነራል ዊንጌት ትምህርት ቤት አጠናቀቁ። ከዚያም የመጀመሪያ ድግሪያቸውን በፖለቲካ ሳይንስ ከአዲስ አበባ ዩኒቨርሲቲ ተቀበሉና የነጻ ትምህርት ዕድል ስኮላርሺፕ አግኝተው ወደ ዩናይትድ ስቴትስ ሄዱ። በአምስት ዓመተ ም ማስተርስ ዲግሪያቸውን በጋዜጠኛነት ሠሩ። ወደ ሀገራቸውም ተመለሱና እነሆ ዘንድሮ ለሰባት ዓመታት ቆሞ ክፉውንም በጎውንም ሲታዘብና ሲዘግብ የኖረው እጅግ የበዛ ታሪክ በቋቱ ያዘለው የኢትዮጵያ ቴሌቪዥን ሲቆረቆር ከመሠረት ደንጊያዎቹ አንዱ ዮሐንስ ክፍሌ ክፍሌዳድ ሆኑ። የዛሬው የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ በቀደመ የብዕር ስሙ ጌታሁን ታምራት ያንን ጊዜና አቶ ዮሐንስን እንዲህ ያስታውሳል። የዮሐንስ ክፍሌን ዜና እረፍት ስሰማ በጣም በጣም በጣም ነው ያዘንኩት። በሀዘን ልቤ ነው የተሰበረው። ብዙ ነገር ነው ዮሐንስ የሚያስታውሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በሀያ በአንድ አመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃይም ነበረ። እናን ጊዜ ይመስለኛል እንደ አውሮፓ ዘመን አቆጣጠር ሁሉ ነገር የምናገረው በሺህ ስልሳ አምስት ዓመተ ምህረት ነው። ቴሌቪዥን ይቋቋማል። እንዳውም በአስቸኳይ በሁለትና ሶስት ወር ጊዜ ውስጥ ነው የተቋቋመው። የንጉሰ ነገስቱ የዘውድ በዓል ይቀርብ ነበር። ጥቅምት ሀያ ሶስት ለዛ የሚደርስ ብሎ በአስቸኳይ ነበር የተቋቋመው እና አንድ ነገር ስቱዲዮም አልነበረው። ምንም ስቱዲዮ አልነበረውም። መዘጋጃ ቤት አራተኛ ፎቅ ላይ ክፍሎች ነፃ ሆነው እዛ ክፍል ውስጥ ነው ቴሌቪዥን የገባው። ግድግዳው ሳውንድ ፕሩፍ አልነበረም ማለትም ድምፅ መከላከያ አልነበረውም። አልነበረም እና በነገር ላይ እኔ በውሰት ነው ከሳት ወንጌል ነው በቋሚነት ስራ የጀመርኩት። እና ከዛ በሳምንት ሶስት ቀን ዓመቴን ከዛ ግን አምስት ቀን ዊኬንድን ጨምሮ መስራት ጀመርኩ። ዜና አንባቢ እና ሪፖርተር ነው ያስገቡኝ እዛ እና በነገር ላይ ወሬ ስናነብ ዘበኛ አለ፣ ኮሪዶር የሚጠብቅ የውጭ ሰው ድምፅ እንዳይሰማ ወደ ውስጥ እንዳይገባ ስቱዲዮለሌላቸው ስቱዲዮ ሳውንድ ፕሩፍ ስላልነበረ ከውጭ የምትናገረው ይገባል። ዘበኛ ቆሞ ኒውስ ላይቭ የሚሄድ ከሆነ የሚተላለፍ ከሆነ ከውጭ የሚነጋገሩ ድምፅ እንዳይናገር እያለ የሚከለክል ዘበኛ አለ መንገድ ላይ እና ላይቲንጉም፣ እስከዚህም አልነበረም። ማይክሮፎንም እስከዚህ አልነበረም። ካሜራ አንድ፣ ሁለት ካሜራ አለ። ስለዚህ ቶሎቶሎ ቶሎ ቶሎ ቤት አላለው፣ ግን ዮሐንስ ገና ከአሜሪካ እንደመጣ ነበር እዚ። ዮሐንስ ክፍሌም አንድ እሱ ነው። ሁለተኛ ደግሞ ካሳ ደመና የሚባል ሌላ ፕሮዲሰር ነበር እዛ፣ ኢትዮጵያ ውስጥ የነበረ ተፈሪ ብዙ አየሁ የሚባል ነበር። ሶስቱ ናቸው። እና እኔ በጣም ቅርብ የነበረኝ ዮሐንስ ነው። በጣም ጎበዝ ነው። በጆርናሊዝም ማስተርሱ ሊዞ ነው የመጣው። እና የሙያውን ብለም ጠንቅቦ ያውቃል። እና እሱ ነበር ፕሮዲስ የሚያደርገው ፕሮግራሜ። እና በሁሉ ነገር በጣም ጎበዝ ሰው ነበር ያን ጊዜ። እና እኔ ከሁሉ ማስታውሰው ነገር ልብስ እንዲቀይር ይፈልጋል ጊዜ ሱፌን በየቀኑ እየቀየርኩ ሲመጣ እንዲቀይር ይፈልጋል። ና አንድ ቀን ዮሐንስ፣ እኔ እኮ ሁለት ነው ሶስት ሱ ቢኖረ ከዛ በላይ ሱፌ የለኝም በየቀኑ ቀይረው ሱፌ የለኝም ብለዋለሁ። እሱ ምንም ችግር የለም ይለኛል። የሆነ እና ምን ይለኛል፣ በእውነት ሸሚዝና ከረባትን ከረወጥከው ምንም ችግር የለውም ይለኛል። ዮሐንስ እኔም እኮ አሁን ከረባት ሁለት ወይም ሶስት ማብሬት ኮረባት ያ የለኝ፣ ምለዋለሁ ይስቃል። እና ከማግስቱ ሶስት ከረባት ይዞ ነው የመጣው። እና ሁልጊዜ የእሱን እንክብካቤና አንተንም ሲከታተልህ፣ በወሬ አቀራረብህ፣ በድምፅ ቅላጼ አወራረድ፣ የዲክሽን ዴሊቨሪ ፕሮጀክሽን ለም ስንማ ቦስ ኮችንግ ስለማናቅ እሱ እዛው ነበር የሚያስተምረኝ እና በወንበሩን ይዘህ መቀመጥ አለብህ፣ ከመካፈሉ ከዚህ እርቀት መሆን አለብህ ብሎ እዛው ነበር የሚያስተምረኝ። ልብሴንም እንደዚሁ ነው እና በጣም መረሳው። ነገር ግን አንድ ቀን ደግሞ መጣና እዚህ ኪስ ላይ ከከረባቱ ጋር የሚሄድ አንድ ነጭ መሀረብ ሁልጊዜ አድርግ አለኝ እና የደረት ኪስ፣ ደረት ኪስ ላይ የሚደረግ እና ነጭ መሀረብ ከየትም ፈልጌ ያገኘውን አርግ ሄድኩ። ግን ይህች ነጭ መሀረብ እሱ በለወጥኩት ወይም ልብሴን በማግስቱ ስለውጥ አላስታውሳትም እረሳለሁ። እና በጣም ምሽክ ብሏል አንድ ቀን እና ልክ ሁለት ሶስት ደቂቃ ሲቀረኝ ሉ ይሱ ላይ ሲያይ ማረቡ የለም እና ሄዶ ነጭ ወረቀቷን ልክ ጥፍጥፍ አድርጎ እንደ ባህረ ባቱቶ ኪሴ ውስጥ አስገብተት ሄ ዮሐንስ እንደዚህ አይነት ቴ በሆነ መንገድ ነው። በነገር በጭራሽ ያረሳው እና እንደዛ ነው እየገራ ያሳደገኝ። በጣም እንደዛ ነው ደግሞ በነገር ላይ በጣም ለስራው ትጋት ብቻ አይደለም ስራውን የራሱ ስራ አድርጎ ነው የሚወስደው። ሲያሰለጥን ዮሐንስ ይገርመሃል። ሀይሊ ፕሮፌሽናል ነው። በጣም በሙያው የላቀ ሰው ነው። በጣም እነዚህ ፈረንጆች አይረን ክላድ የሚሉት ዲሲፕሊን ነው ያለው። በጣም ጠንካራ ዲሲፕሊን ና ስነ ስርዓት ያለው ሰው ነው። ስራ ሲገባ ከሁሉ ቀድሞ ነው የሚገባው። ስራውን ካልጨረሰ ደግሞ ሁሉ ከወጣ በኋላ ዘይቶ ነው የሚሄደው እና ሰርቶ የሚያሰራ ጠንካራ የሆነ ጎበዝ ጋዜጠኛ ነበር እና በዛ በጣም ደስ ነው የሚለኝ። ዮሐንስ ደግሞ በውያው ብቻ ደመጠ በጣም ከልክ ያለፈ ደግለው ከርሩ ሰው ነው። በጣም ለሰው ሀሳቢ ነው። ልዩነት አያውቅም። ድሀ ጌታ፣ ሴት ወንድ፣ ትንሽ ትልቀል፣ ሁሉም በኩል ደረጃ ትሪት ማድረግ፣ ሁሉም በኩል ደረጃ ማስተናገድ የሚችል በጣም ጎበዝ ሰው ነበር እና በእውነት ነው የምልህ አገሩን ከልቡ የሚወድና በንቃት በትጋት ያገለገለ ብርቅዬ ልጇን ነው ኢትዮጵያ ያጣቸው። ዛሬ ሳስብ እኔ በበኩሌ ይህ ስሜት ነው የሚሰማኝ እና ይህን አጋጣሚ በመውሰድ ለባለቤቱ፣ ለልጆቹ፣ ለወንድሙ፣ ለልጅ ልጆቹ እናም ለመላው ቤተሰብ ጽናቱን ብርታቱን እንዲለግሳቸው የዮሐንስን በጎ ምግባር እና ለሁሉም አሳልፎ የሄደውን ቅርሱን በማሰብ በማስታወስ እንዲበላቱ እመኛለሁ ዮሐንስ ጆኒ ነበር እምለው። ሁላችንም ያኔ በቅርብ ባህበር የነበር ነው። ጆኒ ነበር እያለን የምንጠራውና ዮሐንስ ጆኒ ዘላለማዊ እረፍትህን የሰላም ያድርግልህ እላለሁ። አቶ ዮሐንስ በአዲሱ የኢትዮጵያ ቴሌቪዥን ጣቢያ ለስድስት ዓመታት አገለገሉና የሕይወታቸው መርከብ ቀዘፋዋን ቀጠለች። ያኔ በአሜሪካውያን ይመራ ወደ ነበረው የኢትዮጵያ አየር መንገድ ይዛቸው ነጎደች። የአየር መንገዱ የማስታወቂያ መምሪያ ዳይሬክተር በኋላም የሽያጭ ፕሮግራም መምሪያ ዳይሬክተር እንደሆኑ ታሪካቸው ይናገራል። የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ምክትል ዋና ዳይሬክተር በኋላም ዋና ዳይሬክተር የሆኑትን ኮሎኔል ስምረት መድኃኔን ወደ ሞንትሪያል ካናዳ ደወልኩና አገኘኋቸው። ካጫወቱኝ እጅግ ባጭሩ ላካፍላችሁ። ከአየር ኃይል ወደ አየር መንገድ ተዛወርኩኝ። ዮሐንስን ያገኘሁት እዛ ነው እንግዲህ ዮሐንስ በሚመጣበት ጊዜ በናይንቲን ሲክስቲ ፋይቭ ሲክስቲ ሲክስ እንደዚህ ይሄ ኢትዮጵያዊዎችን ስራ ማስያዝ ጉዳይ በጣም በዘዴ መደረግ እና ደግሞ ከአሜሪካኖቹ ሲራመ ሲወጡ የሚተኳቸው ኢትዮጵያውያን ከእነሱ የተሻለ እንጂ ያነሰ እንዳይሆን በጣም ጠንቀቅ ነበር። ስለዚህ የተማረ ሰው በጣም ያስፈልግ ነበር። ዲግሪ ያለው ሰው በጣም ያስፈልግ ነበረ። ስለዚህ ዮሐንስ ደግሞ ከቲቪ ኢትዮጵያ እንደምታስታውሰው ቲቪ የጀመረው በናይንቲን ሲክስቲ ፎር ነው። ኦዩ መጣና ለሱ ሲባል ተጀመረ። በዛው ቀጠለ። ዮሐንስ ትምህርቱን ጨርሶ አሜሪካን ሀገር ጋዜጠኛነት ነው ዛ የተማረም። እዛ ደግሞ ሲሰራ ሪፖርት ሲያደርግ አንዳንድ ነገር ሪፖርት መደረግ የሌለበት ነው ብለው ተከሶ፣ እንደውም ተገፋፍጡ ነው ከዛ የወጣው። መንግስት እኛ ጋር አፕላይ ሲያደርግ በጣም እንደስ ያለኝ ነ ምክንያቱም፣ አንዱም እንዴ እንደዚህ ያለ ሰው አቋም ያለው ሰው ኢንቴግሪቲ ያለው ሰው በፕሮፌሽን የሚሄድ ሰው የፈለገውን ነገር ጥፋት ላይ ቢወድቅ በጣም በጣም ጠቃሚ ነው ብዬ አምኜ ነበር፣ አምና አሁንም አምናለሁ። ዮሐንስ ሲመጣ እንደ የማስታውሰው ምንድን ነው አንደኛ የአየር መንገድ ኤክስፒሪየንስ የለውም እና በቀጥታ ዲግሪ ስላለው ብቻ ነው ይሄ ሰው የሚያመጣው ተብሎ ትንሽ ተወርታ ነበረ። እና ክረት ደግሞ አንዳንዶቹ መንግስት ያሰናበጠን እዚ ምጡ ለምድ ያስበጠብጠን ነው በቃ ትንሽ ኮንትሮቨርሲ ነበረች። ነገር ግን እንደመጣ እንደው ግጠህ ኑር ነው የሚባል እዛ ትልቅ ስራ ላይ ዋና ኃላፊ ሆኖ ተቀጠረ። በዛ የአየር መንገዱ ፓብሊክ ኔሽን ለኢትዮጵያ ብቻ ሳይሆን ለውጭ ጋዜጣ ሁሉ ብዙ አይነት ሰፋ ያለ ኢንተርናሽናል ኢምፕሊኬሽን አለው እና ስለ አየር መንገዱ ምንም አላስተማር ነው ምንም አላ ግን በስንተኛ ወር ነው ስመለከት በጣም በጣም የተሻለ ሪፋይንድ የሆነ ድሮ ፈረንጆቹ ከሚሰሩት የተሻለ ሆኖ ሳይ ጠያይቅ ከየት ተማርክ? ስለው ነው እንደውም እሱ ደካ በጣም ሪሶርስ መሆኑ የሚያስተዋውቁ እንዴት ነው? ለስብሰባ የሚመጡ ለንግግር የሚመጡ አየር መንገዶች አሉ። ለምሳሌ አንድ ጊዜ ከኤል አል የመጣው ሰው፣ የእስራኤሎቹ አየር መንገድ የኤርላይን ፓብሊክ ሪሌሽንስ ሴንስ ኤክስፐርት ነው። ከእሱ ተምሮ ነው የአመቱን ፕላን አውጥቶ ከእሱ ጋር ቼክ አድርገው ሪፋይንድ የሆነ ኮባለ ቲደብ የራሱ የሚሰራውን የሚያሳፍር ነው። አመት አገረመኝ፣ ና በጣም ወደድኩት። ይሄ እንግዲህ አንስ ሲመጣ ሰዎች ደግሞ ፓብሊክ ሌሽን ፓብሊክ ብቻ አይደለም አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለንን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል የሚፈላጋታቸው ምንድን ነው። የእኛም ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድን በጥሩ መልክ ለማሳየት ሙከራ ነው ስራው። በዚህ ያገኘዋል እና ነገረኝ ታዲያ። ብዙ ሰዎች ኮርስ ተልከው ምናምን ተብለው የሚያገኙትን እሱ እዛ ቁጭ ነው ይማራል። እና ይሄ ከሆነ በጣም ከፍ ያለ እንደውም ሴልስ እንግዲህ ያን ጊዜ አሁን ማርኬቲንግ ልሳል እንጂ ፓብሊክ ሌሽን ሴልስ ውስጥ ነበረ እና እዛም ውስጥ ከፍ ያለ ደረጃ እየወሰደ የሰራ ነበር። ለእኔ በቃ ዮሐንስ በዛን ጊዜ የነበረው አሰራሩና አስተያየቱ የሚሰጠው ምክር የሚያደርገው ነገር በጣም የደገፈኝ። መርከቢቱ ደግሞ ተንቀሳቀሰች። ዮሐንስ ክፍሌን ይዛ ወደ ሶስተኛ ፖሊስ ጣቢያ ከዚያም ወደ ከርቼሌ። 1969 ዓ.ም ደርግ ሥልጣን እንደ ተቆናጠጠ አንዳች ጥፋት ባይገኝባቸውም ተይዘው በሦስተኛ ፖሊስ ጣቢያና በዋናው ወህኒ ቤት አለምበቃኝ እንዲወርዱ ተደርገዋል። በገናናው ሜዮ ክሊኒክ ለሀያ አምስት ዓመታት የሠሩት አሁን እስካዴል አሪዞና የሚገኙት የባሮ ኒውሮሎጂካል ኢንስቲትዩት ባልደረባ የነርቭና የሥነ አእምሮ ፕሮፌሰሩ ዮናስ እንዳለ ገዳም ያኔ እዚያው ነበሩና አቶ ዮሐንስን ያውቋቸዋል። ሁለታችንም እንደ አብዛኛው የተማረው ሰው ክፍል በአንድ ወቅት ኦክስፎርድ በሚባለው ቦታ ነው የምንተዋወቀው። እንግዲህ ሕዝቡ ያወጣለት ቅጽል ስም ነው የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ እና ቀይ ሽብር ካለቀ ከአመት በኋላ ወይ ሁለት አመት በኋላ ነው ወደ ከርቸሌ ነው እና ያኔ ነው አማውቃቸው እና እሳቸው ይኖሩበት የነበረው ክፍል ከነ ልዑል በእደ ማርያም መኮንን፣ ልዑል ሚካኤል አንድ ክፍል ነበር። አለም በቃኝ ውስጥ እዛ አንድ ክፍል ውስጥ ነበሩ እና ልዑል በእደ ጋር ጓደኛ ስለሆን ከሱ ጋር ለማውራት ሲሄድ እዛ የተዋወቅ ነው ከአቶ ዮሐንስ ጋር። በጣም በእውነቱ በሁሉም ዘንድ ተወዳጅ የነበሩ ሰው ናቸው። ተግባቢ ሰው ናቸው እና እንግዲህ ብኔ ያንን ዘመን የጥራዝነጠቅነት ዘመን ነው ምለው እና ሁሉም ሰው አንዳንድ ቃላት እየወሰድን ከየመጽሐፉ በዛ ነው ጥቅስ እየጠቀስን ነው የምንጨቃጨቀው። እና ተከፋፍሎ ነበር ሰው በተለያየ ድርጅት። አቶ ዮሐንስ ግን በእውነቱ ከሁሉም ጋር ይግባቡ ነበር። ከማንኛውም ሰው ጋር የመግባባት ልዩ ተሰጥ ነበራቸው። በዛ ነው ማስታወሳቸው። ልዑል በእደ ማርያም መኮንን ኃይለሥላሴ ስለ አቶ ዮሐንስ ክፍሌ የሚናገሩት በተመስጦ ነው። አዲስ አበባ ደውዬላቸው ካጫወቱኝ ቀንጨብ አድርጌ ላካፍላችሁ። ዋናው ትውውቃችን በእስር ቤት ነው። ታስሮ በሚመጣበት ጊዜ ፎቅና ምድር ነበር። እሱ ሀያ ሁለት ቁጥር የሚባል ዓለም በቃኝ ውስጥ እኛ ደግሞ ሀምሳ አንድ ቁጥር ነበር ከወንድሞቼ ጋር እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር። አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ። እዛ ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን፣ ቅርብ ነበር። በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ። የተፋታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ። በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስወክዶልኝ ነበር በጊዜው የነበሩትን ባለስልጣኖች። እና ቅርበታችን እስከ መጨረሻ ዘልቋል። አብዮቱን ይቃወማሉ በሚል ጥርጣሬ በጥበቃ ላይ ውለው በዋስ ተለቀዋል የሚል መሸኛ ተሰጣቸው እና ከወህኒ ተሰናበቱ። የተሰናበቱ አቶ ዮሐንስ ሦስተኛ ፖሊስ ጣቢያ ሆነው የሩሲያዊውን ደራሲ ማክሲም ጎርኪን መጽሐፍ እናትን ተርጉመዋል። ወህኒ በነበሩበት ጊዜም ጎበዝ የተባሉ ብዙ ተማሪዎችን በማብቃታቸው እንዲህ ፍሬያማና የሚያስደስት ውጤታማና አቻ የሌለው ተግባር ገጥሞኛ አያውቅም ይሉ እንደነበር በሕይወታቸው ታሪክ ላይ ሰፍረዋል። በነገራችን ላይ ለማስተርስ ዲግሪያቸው አሜሪካ በነበሩ ጊዜም የካሊፎርኒያ ዩኒቨርሲቲ ሎስ አንጀለስ የሰላም ጓዶችን አማርኛ ማስተማራቸው ይነገራል። ከወህኒ እንደወጡም ቱሪዝም ኮሚሽንን ተቀላቀሉና ብሔራዊ አስጎብኚ ድርጅት ውስጥ በአማካሪነት በምክትልና በዋና ሥራ አስኪያጅነት አገለገሉና በ1981 ዓ ም አሁን የአፍሪካ ኅብረት ሲሆነው የአፍሪካ አንድነት ድርጅት የፕሮቶኮል ሹም እንዲሆኑ ተሾሙ። እዚያ ሆነው አቶ ዮሐንስ ክፍሌ ምን አይነት ባለሙያና የሥራ መሪ እንደነበሩ በጡረታ ላይ የሚገኙት የቀድሞ ባልደረባቸው አቶ ናደው አሰፋ አዲስ አበባ ላይ ለባልደረባ እስክንድር ፍሬው ያጫወቱትን ስሙ እሳቸው ከእኔ ቀድመው ነው በፕሮቶኮል የነበሩት ይሄ ፕሮቶኮል ኃላፊ የነበሩት እና እሳቸው እያሉ ነው እሳቸው ናቸው መርጠው ያስመጡኝ ወደ ፕሮቶኮል ከሌላ ዲፓርትመንት ኮንፈረንስ ዲፓርትመንት ውስጥ ነበርኩ ከዛ ነው ወደዛ ያመጡኝ። ባይሊንጓል ነህ ብለው ነው ያመጡኝ። ሁለት ቋንቋ ይናገራሉ ብለው አመጡት። እና አቶ ዮሐንስ ማለት ለእኔ ሁሉ ነገር ናቸው። ከአለቃ ጀምሮ ታላቅ ወንድም፣ አባት ማለት እችላለሁ። ሁሉን ምክር የሚሰጡኝ ጋይድ የሚያደርጉኝ አቶ ዮሐንስ ለእኔ በጣም ብዙ ነገሬ ናቸው። አማካሪዬ ናቸው። ከአለባበስ ጀምሮ ምን መሆን እንዳለበት፣ ፕሮቶኮል ማለት ምን መሆን እንዳለበት ያስረዱኝ። ሰዓት መከበር እንዴት እንዳለበት፣ ይህን ሁሉ እንዴት መሰራት ፕሮቶኮል እንዴት መሄድ እንዳለበት ማለት መሪዎች ሲገቡ ምንድን ነው የሚደረገው፣ እንዴት ነው የአቀባበሉ ስነ ስርዓት፣ ምን መሆን መደረግ አለበት፣ ምን መምሰል አለበት የሚለውን ሴሬሞኒን፣ ኮንፈረንስ ማዘጋጀት እንዴት መሆን እንዳለበት እንግዳ ተቀብሎ ፕሬዘንት ሲደረግ ቸርፐርሰኑ ጋር ሰክረተሪ ጀነራሉ ጋር ሊቀመንበሩ ጋርና ዋና ፀሐፊው ጋር ስታቀርቡ፣ እሺ፣ እንዴት መሆን እንዳለበት ዲቴል የሆነ ትሬኒንግ ነው የሰጡት። እና በዛ መሰረት ነው እሳቸው ናቸው አሰልት ነው ለዚያ ያበቁኝ። ስለዚህ ምን ብዬ እንደምገዛቸው አላውቅም። የሚያው ነገር ቨርጂኒያ የሚኖሩት የአቶ ዮሐንስ ክፍሌ ታናሽ ወንድም ዶክተር ሄኖክ ክፍሌ ወንድማቸውን እንደ ጓደኛም ጭምር እንደሚያዩቸው ነግረውኛል። አቶ ዮሐንስ የአፍሪካ አንድነት ድርጅት የፕሮቶኮል ሹም በነበሩ ጊዜ የሚያውቁትን እንዲህ አካፍለውኛል። በጠባው የተነሳ ከብዙ አፍሪከን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዚደንት ኔልሰን ማንዴላ አዲስ አበባ አንድ መጥተው በጣም ታመው በጣም ስለረዳቸው አዲስ አበባ መጡበት ጊዜ ያንን ሰው ካላመጣችሁልኝ እያሉ ነበር ሁሌም ይጠይቁት። እሳቸው ብቻ ሳይሆኑ ብዙ ሌሎችም የአፍሪካ መሪዎች ያውቁት ነበር። አዲስ አበባ ሲመጡ አንዳንድ ችግር ቢያጋጥማቸው ጋሽንስን ያንን ችግር ድንሰታላቸው ያውቃሉ። በዚህ የተነሳ በዛም አካባቢ እንኳን በጣም የታወቀ እና የተወደደ ሰው ነበር። ይሄ ሁሉ ግን የሚመነጨው ከሱ ጠባይና ለሰው መቅረብ ቀላል ችሎታ ስለነበረው ሰውን ሁሉ ለማቅረብ ስለሚችል፣ በዚህ የተነሳ በኢትዮጵያ ብቻ ሳይሆን በውጭም በብዙ ሰዎች መካከል የተለየ አስተያየትና የሚወደድ ሰው ነበር። አቶ ዮሐንስ ክፍሌ አፍሪካ አንድነት ድርጅትን ለአስራ አንድ ዓመታት ካገለገሉ በኋላ ሸበሌ ኢትዮጵያ የኮንፈረንስ አገልግሎት የሚባል ድርጅት በግል አቋቁመው ብዙ ዓለም አቀፍ ስብሰባዎችን ሴሚናሮችንና ስልጠናዎችን አዘጋጅተዋል። ለብዙዎችም የሥራ ዕድል ፈጥረዋል። አቶ ዮሐንስ ክፍሌ ሮታሪያን በጎ አድራጊ ነበሩ። የአዲስ አበባ ዌስት ሮታሪ ክለብ ምሥራችና ፕሬዝደንቱም ነበሩ። የአሜሪካን የንግድ ምክር ቤት ምክትል ፕሬዚደንት፣ በአፍሪካ ሁማኒታሪያን አክሽን የቦርድ አባል፣ የኢትዮጵያ ኤኮቱሪዝም ማኅበር አባልም ሆነው አገልግለዋል። በስፖርቱም ዓለም የአንድ የቴኒስ ክለብ የቦርድ ሰብሳቢ ነበሩ። አቶ ዮሐንስ የእንጦጦ ሐመረኖኅ ቅድስት ኪዳነ ምሕረት ገዳም የልማት ኮሚቴ ሰብሳቢ ሆነው የተለያዩ ተቋማቷን ከባለቤታቸው ከወይዘሮ የምስራች ፈለቀ ጋር ሆነው አሰርተዋል፣ አሳድሰውም በብፁዕ ወቅዱስ አቡነ ጳውሎስ አስመርቀዋል። የእናታቸው የትውልድ ስፍራ በሆነው አመንቴ የሚባል ቦታ የቅዱስ ሚካኤልን ቤተ ክርስቲያን አሳንጸው አስረክበዋል። ሲደግፉ ሲያሳድሱም ቈይተዋል። እዚያው አመንቴ ለሚገኘው ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቤተ ሙከራ፣ መጽሐፍት ቤትና የመምህራን ክፍል የሚገኝበትን ሕንጻ ከወንድማቸው ከዶክተር ሄኖክ ክፍሌ ጋር አሰርተው በእናታቸው ስም አስረክበዋል። ወደ ቤተሰባቸው ለመልሳችሁ። እኔ ቡኒ ዮሐንስ እባላለሁኝ። መጨረሻ ልጃቸው ነኝ። አባታችን ለሁሉም ሰው እንደ አባት ነው የሚታየው፣ ለእኛ ደግሞ በጣም የበለጠ ይሰማናል። ፍቅሩን በጣም ያሳየን ነበረ፣ ሁሌም ይሰማን ነበረ እና ሁሌ ሰውም እንደሚለው ዳዲ ደጉ ይሉታል። እንግዲህ ለሌላው ደግ የሆነው እንግዲህ ለእኛም ምን ያህል ደግ እንደሆነ ለመገመት ቀላል ይመስለኛል። ለሁሉም ሰው እንደ አባት ነው የሚታየው፣ ግን ለእኛ ደግሞ በጣም የበለጠ ደስ የሚል ሁሌ አፍቅሮ አስደስ ስትሆን የምንፈልገውን ነገር አሟልቶልን ያሳደገን አባት ነው። በቁጣ እና በምት የሚያሳድግ አባት አልነበረም። በምክር እኛም እንደሚገባን አድርጎ ሳንፈራው እንዲገባን እና እንድንስተካከል ነበር የሚያደርገው። በሄድንበት ቦታ ደግሞ ያው የተከበረ ነው፣ እሱም ያከብራል ሁሉንም ሰው እኩል ሆኖ ነው ሰውን የሚያየው። ስለዚህ እኔም የሚመስለኝ እንግዲህ እሱን አይቼ ስለተማርኩ እና ስላደግኩኝ ትንሽ የእሱ ባህሪዎች ሌላ ያሉ ይመስለኛል። ስለዚህ በእሱ ተመልክቼ እኮራለሁ። የዮሐንስ ሕይወት ዛሬ በህልፈታቸው በጸጋና በብዙ ክብር ይዘከራል። አቶ ዮሐንስ ክፍሌ ጤናቸው ተስተጓጉሎ አልጋ ላይ በነበሩ ጊዜ ከመጀመሪያ ልጃቸው ወይዘሪት ምስራቅ ጋር ብዙ ቁም ነገር ተጨዋውተዋል። አባቴ እርሱ በመሆኑ ክብር ይሰማኛል። እንኳንም ሌላ ሰው አልሆነ አለች። ከማረፋቸው ከሁለት ቀናት በፊት አዋርታቸዋለች። ከመሞቱ ሁለት ቀን በፊት የነገርኩት ምን ያህል እንደማከብረው ምን ያህል እድለኛ ሆ ራሴን እንደማየው እንደራይ እንግሊሽ የዛሬ ሶስት አመት። ከእሱ በፊት ግን እኔና ወንድሜ ተሾመ ዮሐንስ ቁጭ ብለን ኢንተርቪው አድርገነው ነበረ ስለ ህይወቱ በአጠቃላይ ስድስት አወር ኢንተርቪው በሶስት ቀን ኢንተርቪው አድርገ ነው ያኔ የተናገረው ነው። እኔ ስሞት እንድታዝኑ አልፈልግም ብሎ ተናገረ እና እሱ ላይ ለምን እንዴት እንደዚህ ትላለህ ብለን ጠየቅ ነው እና አንድ እንግዲህ አሁን እድሜውን የሞተበትን ስታይ እስከ ሰማኒያ አንድ አመት ድረስ ኖር ያለው ብዙ ሰው ይህን እድል ላያገኝ ይችላል። ሁለተኛ በትዳሬ በጣም ደስተኛ ነበርኩኝ፣ በጣም በልጆችን፣ በጣም ደስተኛ ነበርኩኝ። በስራ ዓለም ላይ ደግሞ በጣም ደስ ብሎ ነበር የምሰራው። ሁሉ እያንዳንዱን ስራ ኢትዮጵያ ቴሌቪዥን ቢባል ኢትዮጵያ አየር መንገድ ቢባል አፍሪካን ዩኒየን ቢባል መጨረሻም ደግሞ የራሱን ከፍቶ ሸበሌ ኢትዮጵያ ኮንፈረንስ ቢባል አስጠልቶኝ የሰራሁት ስራ የለም። እያንዳንዱን በጣም ወድጀው ነው የሰራሁት ይላል እሱም። እና በመጨረሻም የሚለው ምንድን ነው በህይወቴ ማድረግ የሚፈልገውን ነገር ሁሉ አድርጌያለሁ፣ ትራት ላይ አድርጌያለሁ። በኢትዮጵያ ኤርላይንስ ምክንያት የፈለግኩበት አገር በስራ ጊዜ አይቻለው። ቤተሰብ ነበረኝ፣ የምወደው ሁሉም ነገር አድርጌያለሁ። እየቀረኝ የምለው ነገር የለም። አንድ ነገር በዚህ ምክንያት የኔን ህይወት ጥሩ ህይወት አድርጋችሁ ኤድ፣ በእንግሊዝኛ ደግሞ ቤሲክሊ ኮንሲደር ኤት ቨሪ ዌል ሊቭድ ላይፍ። ስለዚህ ምን ነው የሚያሳዝናቸው? ኢንፋክት ዩ ሹድ ሰለብሬት እስከ ሰማኒያ አንድ ዓመት ድረስ ኖርኩኝ። በጣም ደስ ብሎ ኖር። ስለዚህ አቅፋችሁ ደስ ብሏችሁ አስቡኝ፣ ደስ ብላችሁ አስታውሱ ነው የሚለው። በቃ እንደዚህ ነበር ነ እና አሁን በጣም ከባድ ሁለኛ ደስተኛ ነን ለማለት። ምክንያቱም እሱ ካረፈ ገና አስራ አምስት ቀን አልሆነውም። እንደገናው ገና ሁለት ሳምንት የሚሆነው እንዳረፈ እንኳን ለመቀበለቅ ምቅላታችን ገና ነው። አንድ ቀን ግን እንደርሱበታለን። አንድ ቀን ስከአመትም ሆነ ከሁለት አመት በኋላ በደስታ እናስበዋለን። አባቴ ሰልብሬት እናደርገዋለን፣ እንደፈለገ እኔም፣ ወንድሞቼም፣ እናቴም በተለይ እናቴ ለእሱ ያብቃት። የዚህም እጅግ አጥሮ ለራዲዮ የተዘጋጀ መዘክር ሙሉ ቅንብር ከዌብሳይታችንና ከማኅበራዊ ገጾቻችን ማግኘት ትችላላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ነገ በሚኖረን መደበኛ የሰኞ ምሽት ፕሮግራም እንገናኛለን። እስከዚያው፣ ሰላም፣ በደህና ደሩ።